የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ በነበረበት ወቅት በጽሁፍ ስራዎቹ በሐሰት ወሬ መንዛት ክስ ቀርበውበት የተፈረደበትን የሶስት ዓመት እስራት ፍርድ ለመጨረስ በዝዋይ ማረሚያ ቤት የሚገኘው ጋዜጠኛ ተመስገን ደሳለኝ ከዘጠኝ ቀናት ፍለጋ በኋላ እዚያው ቀድሞ የታሰረበት ዝዋይ ማረሚያ ቤት መገኘቱንና በዛሬ ዕለት ለአምስት ደቂቃ ብቻ እንዳነጋገሩት ቤተሰቦቹ ገልጸዋል። ጽዮን ግርማ እናቱንና ወንድሙን አነጋግራ ተከታዩን ዘገባ አጠናቅራለች። የጋዜጠኛ ተመስገን ደሳለኝ ወንድም አላምረው ደሳለኝ ለአሜሪካ ድምጽ እንደተናገረው በዛሬው እለት ዝዋይ እስር ቤት ወንድሙ ፍለጋ ሄደው ለሙከራ እንጂ አገኘዋለሁ በሚል ተስፋ እንዳልነበር ይገልጻል። ሄጄ ነበረ ወደ አራት ሰዓት ከአስር አካባቢ ደረስ። እሺ አገኘኸው? አዎ። ከዛ መድር ላይ ያለው አትገባም አሉ። ሁል ጊዜ ሲከለከል በር ላይ ለሚመዘገቡ ሰዎች ከጀርባው ላይ ይጻፍላቸዋል። በቤተሰብ የማይጎበኝ እስረኛ ሲፈልግ የለም፣ የተመዝግን ስም የለም። ከተከለከሉ ከዛ ሄደና ለአላፊው ነገረው። ወንድሙ ከሆነ ይግባሉ። ታጀበን ሄድን። ከዛ ከገባም በኋላ ሌላ ደግሞ ጭቅጭቅ ይውጣ ብለው ነበረ። በሬድዮ ነው እንትን ያለው። አይ አንዴ ከገባ በኋላ ሌላ ጭቅጭቅ መፍጠር ነው እና ቶሎ ትም ብሎ ይውጣሉ በሌላ በረ የመጣው አንድ አምስት ደቂቃ የሚሆን አግኝቼዋለሁ ከዛ ስለምንም ነገር ግን ማውራት አይቻልም ስለተፈጠረው ነገር ከሰላምታ ውጭ ከሰላምታ ውጭ ማለት ሰላም አልከው አና ማለት በቃ ሰላም አልኩት ቤተሰብ ማዘር እንዴት መቻለኝ ደህና ነች ምናምን ነገር እና ጤንነቱን ጠየቁን በጣም ጨጓሬን እያመመኝ ነው አለ ባዶ እጄን ሄድኩት ከተመለስኩኝ ብለን እንቅም አላይ ተመልሸ በቃ በቃችኋል። ወደ ሰባት ስምንት የሚሆኑ ፖሊሶች አሉ። በመሀል አብረው ነው የቆሙ። የት ቆየህ? የት ነው የከረምከው? አስር ቀን ብለህ አልጠየቅከውም? በቃችሁ እላለሁ፣ እንዳያዋሩ አያ አታዋሩ ነው። እንደዚህ አይነት ነገር ምንድን ነበር? ስለሆነ ምንም የሚያውቀው ነገር የለም፣ ብቻውን ያለ። እኔም አዋራት አልቻልኩም፣ እሱም ሊመልስ አልቻለ። እንደዚህ ነው እንደዚህ ነው ግን ያው እንዳመመው ግን በጣም ነግሮኛል። ጋዜጠኛ ተመስገን የመጣበት መንገድ በጣም አጭርና ጠባብ በመሆኑ የቆየውም ለአምስት ደቂቃ ብቻ ስለሆነ እሱንም በሰባት ፖሊሶች ታጅቦ በመሆኑ ምንም አይነት ዝርዝር ነገር ማወቅ እንዳልቻለ ወንድሙ ተናግሯል። የተመስገን እናት ወይዘሮ ፋናዬ ይርዳው ጋር ደውዬ ነበር። ተመስገን ጠፋ መባሉን ልጆቻቸው ለቀናት ደብቋቸው እንደነበር ገለጹልኝ። እኔ ሁሉም አልሰማሁኝም። በቃ ምሳሌ

ሁሉ ጊዜ ያለ ነው ይኖራል። ደግሞ ነገር ምናምን እናጣ ያለናሉ። የልጃቸውን መጥፋት ከሰሙ በኋላ ግን እጅግ ተጨንቀው እንደነበር ይናገራሉ። ዛሬ መገኘቱን ሲሰሙ ምን አሉ? አልኳቸው ተገኝቷል ሲለኝ እንደገና ወደቅሁኝ። በቃ ሜዳገማ መንገዱ ላይ በቃ ወደቅሁኝ። እንትኑ ላይ ዝም ብዬ ወለሉ ላይ በቃ ወደቁ። አሁን ወደቅሁና አነሳችኝና አይዞች ምንድን ነው እሱ ሀይዞ ሲገኝ ሰው እልል ይላል። እንዲ ይላል እንዲያል ተርበተበትኩ። በቃ እና ሚዚ እንደምታይ ኮንዶ ምን ይመሰውባ ተመስገን። የታሰርበትን ጊዜ በመጨረሱ በአመክሮ ቢፈታላቸው እንደሚፈልጉ የገለጹት እናቱ ወይዘሮ ፋናይ የመፈታቱን ዜና ሲጠባበቁ የለም መባልን መስማታቸው ህመማቸውን አባብሶት እንደነበር ገልጸዋል። በቃው ልጄ ጥፋተኛ የሆነም አይመስለኝም። ልጄን ሊለቁልኝ በጣም ደስ ይለኛል። እድሜ እየጀከመ እኔም ጤና እያጣ ስመጣ አንዱ ነገር በሽታዬ፣ አንዱ ነገር ድካሜ፣ ይሄ ስለሆነ በሞት እንኳን አየች ሊቀብረኝ ደስ ይላል። እናት ሞተ ሲሉ ይከብዳል። በቃ እና ትንሽ እንደው ባገር ደስ ይለኝ ነበር እልሻለሁ። እግዚአብሔር ቢሰማኝ ከእግዚአብሔር ጋር የኢትዮጵያ መንግስት፣ ጋዜጠኛ ተመስገን ያለበትን እንዲያሳውቅ የጋዜጠኞች መብት ተሟጋቹ ሲፒጄ፣ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እና የተለያዩ የሰብአዊ መብት ተሟጋች ድርጅቶች መግለጫ ሲያወጡ እንዲሁም ዓለም አቀፍ ብዙሀን መገናኛ የዜና ሽፋን ሲሰጡት የቆዩ ሲሆን በማህበራዊ ሚዲያ ላይም በተለይ በትዊተር ሃሽታግ ተመስገን ተመስገን ደሳለኝ የት ነው በሚል ቅስቀሳ ሲካሄድ ነበር። ተመስገን ዝዋይ ማረሚያ ቤት የለም በተባለበት ዕለት የፌዴራል ማረሚያ ቤቶች አስተዳደር ድርጅት የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋር ደውለን ተመስገን ዝዋይ እስር ቤት እንደሚገኝ ገልጸው የነበረ ሲሆን ከዛን ዕለት በኋላ ግን እስከዛሬ ውለት ድረስ በተመስገን ጉዳይ ከመንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጋዜጠኞች መብት ተሟጋቹ ሲፒጄ ሰሞኑን ይፋ ባደረገው አመታዊ ሪፖርቱ ኢትዮጵያ አስራ ስድስት ጋዜጠኞችን በማሰርና የመናገርና የመጻፍ ነጻነትን በማፈን ከአፍሪካ ቀንድ ከኤርትራ ቀጥላ ሁለተኛ፣ ከአጠቃላይ አፍሪካ ደግሞ ከግብጽና ከኤርትራ ቀጥላ ሶስተኛ ከሁሉም የከፋች ሀገር ብሏታል።